የመላ ኢትዮጵያ አንድነት ድርጅት መኢአድ በአምስተኛው ሀገር አቀፍ ምርጫ ወቅት በአባሎቹና በደጋፊዎቹ ላይ ከፍተኛ ወከባና በደል እንደተፈጸመባቸው ገልጿል። በዚህ ምክንያት የምርጫውን ውጤት እንደማይቀበል መኢአድ አስታውቋል። መለስካቸውም አዘርዝራለሁ። የመላው ኢትዮጵያ አንድነት ድርጅት መያድ ዛሬ እኩለ ቀን ጀምሮ በሰጠው ጋዜጣዊ መግለጫ ላይ ያሰራጨው ጽሑፍ እንደሚያመለክተው በምርጫው ሂደትና በምርጫው ዕለት በተለያዩ የሀገሪቱ ክፍሎች ተፈጽመዋል ያላቸውን ሕገወጥ ድርጊቶች በዘጠኝ ክፍሎች ዘርዝሯቸዋል። በእያንዳንዱ ሕገወጥ ድርጊት ስርም ለአብነት የተጠቀሱ ስፍራዎችና ሕገወጥ ድርጊቱ የተፈጸመባቸው ሰዎች ብዛት ተመልክቷል። ሕገወጥ ድርጊቶቹ ከድብደባ፣ ማሰር እጩዎችንና ታዛቢዎችን ማባረር ጀምሮ እስከ በምርጫ ዕለት አዲስ የምርጫ ካርድ እያዞሩ ለታማኝ መራጮች መስጠት የሚሉ ናቸው። መያድ እነዚህ ሁሉ በሰፊው የተከናወነባቸው ምርጫ ነፃ ፍትሐዊና ሰላማዊ ምርጫ ሊሆን አይችልም ብሏል። የመያድ ሥራ አስፈጻሚ አባልና የሰሜን ቀጣና ኃላፊ አቶ አዳነ ጥላሁን ይህ ምርጫ የገዢ ፓርቲ በስም ስለ ዲሞክራሲ የሚለፍፍበት በተግባር ግን አፋኝነቱን ያረጋገጠበት ምርጫ ነው። ይህ ምርጫ ነፃና ፍትሐዊ እንዲሁም ሰላማዊ እንደሆነ ይገለጽ እንጂ በተግባር የታየው ግን የዚህ ተቃራኒ ነው። ሰው እየደበደቡ እያሰሩ እያንገላቱ ከመኖሪያ እያፈናቀሉና የግድ ንብን ምረጡ ብለው ለማስፈራራታቸው ተጨባጭ መረጃ ባለበት ሁኔታ እንዴት ሆኖ ነፃ ፍትሐዊና ሰላማዊ ምርጫ እንደተካሄደ የሚያውቀው አፋኙ ስርዓት ብቻ ነው። መያድ በእነዚህና በሌሎች በዘረዘራቸው ምክንያቶች በርከት ያሉ አቋሞችን ይፋ አድርጓል። ጥያቄዎችንም አስተላልፏል። በአሁኑ ወቅት በፖለቲካ አመለካከታቸውና አስተሳሰባቸው ታስረዋል ያላቸው የፖለቲካ እስረኞች በአስቸኳይ እንዲፈቱ፣ ከምርጫው ጋር በተያያዘ የወንጀል ድርጊት ተፈጽሞባቸዋል ባላቸው አባሎቹ ላይ ወንጀል የፈጸሙ የገዢው ፓርቲ ካድሬዎች ለፍርድ እንዲቀርቡ የሚሉና የመሳሰሉ ጥያቄዎች መያድ በጽሑፍ መግለጫው ላይ አስፍረዋል። በመጨረሻም በእነዚህ ተፈጽመዋል ባላቸው ድርጊቶች ምክንያትና በአጠቃላይ በምርጫው አካሄድ እንደማይስማማ ገልጾ ምርጫውን እንደማይቀበለውም መኢአድ አስታውቋል። አቶ አዳነ ጥላሁን የ2007 ዓመተ ምህረት ምርጫ ታዋቂ የሆኑ ዓለም አቀፍ ታዛቢዎችና ከፖለቲካ ገለልተኛ የሆኑ የሲቪክ ማህበራት ባልተገኙበት ኢህአዴግ ባደራጃቸው የሲቪክ ማህበራትና አባብሎ ወደ ታዛቢነት ባሰማራቸው የምርጫ ታዛቢዎች በተገኙበት የተካሄደ በመሆኑ ይህንን የፖለቲካ ድራማ የተከናወነበት ምርጫ መኢአድ የማይቀበለው መሆኑን አበክ እናስታውቃለን። ወደፊት መኢአድ ምን ለማድረግ እንዳቀደ ከጋዜጠኞች ለቀረበው ጥያቄም የመኢአድ ሊቀመንበር አቶ አበባው መሀሪ ፓርቲያቸው ተፈጠረ የተባለውን ችግር ለመፍታት የሚከተለውን መንገድ ጠቁመዋል። ከሌሎች ፓርቲዎች ጋራ መክረን ዘክረን ምን እናድርግ የሚለውን ለምርጫ ቦርዳ ቤት ለማለት እንደገና ወደ ፍርድ ቤት ለመሄድ መክረን ዘክረን የምናደርገው ይሆናል። ከዚህ ያለፈ ሌላ ሊሆን አይችልም። ያለው ሁኔታ ትክክል አይደለም ብለናል። ትክክል አይደለም ካል ትክክል አለመሆኑን የምናሳይበት ወደ ሕግ አካላት መሄድ አለብን። በመግለጫው ላይ ከተሳተፉት ጋዜጠኞች አንዳንዶቹ ለመያድ አመራር አባላት ያቀረቧቸው ጥያቄዎች በምርጫው ውጤት ላይ ብቻ ያተኮሩ አልነበሩም። የአንዳንድ የመያድ አመራርና ተራ አባላትንም ስም በመጥቀስ ከሀገር ወጥተው ከሰላማዊ ትግል መሰናበታቸው ወይንም በሽብር ወንጀል ተጠርጥረው በቁጥጥር ስር መዋላቸውን በመጠቆም መያድ በዚህ ላይ ያለውን አቋም ግልጽ እንዲያደርግ ጠይቀዋል። አቶ አበባው መሐሪ በስም የተጠቀሱት ሰዎች ቀደም ሲል የመያድ አባላት እንደነበሩ አረጋግጠው አሁን ይዘውታል ስለሚባለው አቋም ግን ድርጅቱ እንደማያውቀው እንደማይመለከተውም አስረድተዋል። ማያድ የሚከተለው የትግል መንገድም ሰላማዊ ብቻ ነው ሲሉ አረጋግጠዋል። ከምርጫ መጠናቀቅ ወዲህ የተለያዩ ፓርቲዎች በመግለጫ መልክ ለሚያወጡት ቅሬታና ክስ ከምርጫ ቦርድ ምላሽ ለማግኘት አልቻለም። ይሁንና ምርጫ ቦርድ ከፓርቲዎች የሚመጡ አቤቱታዎችን በተመለከተ ችግሮችን በገለልተኝነት ለመፍታት ሁልጊዜም እንደሚተጋ በተደጋጋሚ ሲገልጽ ቆይቷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ 好不好？